የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ አድማጮቻችን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። በሳምንት ውስጥ ካስደመጥናችሁ መሰናድሮች መካከል የተወሰኑትን በድጋሚ እንሰማለን። ሀብታሙ ስዩም አብሬያችሁ አመሻለሁ። እንዝለቅ። ከቅርብ ወራት በፊት መንኮራኩር ወደ ህዋ ያመጠቀችው ኢትዮጵያ አሁን ደግሞ ፊቷን ወደ ህዋ ሳይንስ ማዕከል ግንባታ ልታዞር መሆኑን የሰማ ነው ባገባደድነው ሳምንት ነበረ። ይህን ለማድረግ ያስችል ዘንድ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ከአዲስ አበባ የቴክኖሎጂ ዩኒቨርሲቲ ጋር ስምምነት ተፈራርመዋል። ይህን የተመለከተው የኤደን ገረመው ዘገባ የሚጀምረው የኢትዮጵያ ህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ የስምምነቱን ይዘት ከሚያብራሩበት ነው ስፔስን፣ ሳተላይትን በሙሉ ማስተባበር፣ የመምረት፣ የማስተዳደር፣ የመቆጣጠር ኃላፊነት አለው። ስለዚህ የኢትዮጵያን ስፔስ ኢንዱስትሪና አቅም ለማሳደግ ቀደም ብሎ መንግስት የሰጠን አቅጣጫ አለ። የሳተላይት መገጣጠሚያና መፈተሻ ማዕከል እንዲገነባ፣ ያን ለመገንባት የተለያየ ስራዎችን ስንሰራ ቆይተን ቦታ ጥናት አካሄደን፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመገንባት ትናንትና ያደረግነው ፊርማ ዩኒቨርሲቲ ግቢ ውስጥ አሁን ግራጁዌት ፕሮግራሙን፣ ሪሰርቹን አብሮ ለመስራት ከዩኒቨርሲቲ ጋር ነው ያው የተፈራረሙ ነው። ይህን የስፔስ ሳይንስ መገጣጠሚያ ለመገንባት ሰላሳ ወራት የሚወስድ ሲሆን በአጠቃላይም ወደ ሀምሳ ሚሊየን ዩሮ እንደሚፈጅ ይጠበቃል። የገንዘብ ድጋፉ በአውሮፓ ኢንቨስትመንትና በፈረንሳይ መንግስት የሚካሄድ ነው። ዶክተር ሰለሞን በላይ ይህ ግንባታ ሲጠናቀቅ ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ ላሉ ሀገራትም እድገት ትልቅ ሚና ይጫወታል ይላሉ። ፈረንሳይ ካምፓኒ ነው የሚሰራው። አብረን ነው የምንሰራው። ስለዚህ የፋይናንስ የሚሄደውም የአውሮፓ ኢንቨስትመንት ባንክ እና የፈረንሳይ መንግስት ነው። ግንባታ ሲጠናቀቅ አንደኛ ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትግሪውን እያምርቶ እየገነብቶ እየፈትሾ ሁሉን ነገር ቴስት ለማድረግ ለመሞከር፣ ለመፈተሽ ከዛ ወደ መጨረሻ ላይ ወደ ላውንቺንግ ለመውሰድ ያግዛል። ሁለተኛ ደግሞ በርካታ ሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎችን አብሮ ይሰለጥናሉ አብሮ። ስለዚህ የሰው ሀይል ችግርም እንቀርፋለን ማለት ነው። በርካታ ኢትዮጵያውያን ደግሞ የእኛ ስታፍም ደግሞ እንደዚህ ሳይንቲስቶች ስልጠና ይሰለጥናሉ። ስለዚህ ወደ አንድ ሺህ ያክል እናሰለጥናል ብለናል። ኢንዱስትሪ ያለውን የሰው ሀይል ጥገኝነትን ለመውጣት ያግዛናል። ሌላኛው ካዚ ያለው ኢንዱስትሪንም እየፈትሸን ለማገዝ እጅግ በጣም ጠቀሜታው ከፍተኛ ነው። ስለዚህ አጠቃላይ ለምስራቅ አፍሪካ ትልቅ የሆነ ግባታል። ምክንያቱም ምስራቅ አፍሪካ ላይ ይሄ ፋሲሊቲ ስለሌለ ጎረቤት ሀገሮች እንዲሆን ሰርተው ቴስት ማድረግ ሳተላይት ለመስራትም ለመገንባትም ማኒፋክቸር ለማድረግም ያግዛል ማለት ነው። በኢትዮጵያውያን አቆጣጠር በሁለት ሺ አስራ አምስት ተገንብቶ እንደሚያልቅ የሚጠበቀው ይህ የሳተላይት ግንባታ ማዕከል ሰፊ የስራ ዕድል ከመፍጠሩም በተጨማሪ ለሀገሪቱ የተለያዩ ዘርፎች ትልቅ አስተዋጽኦ እንደሚያበረክትም ዶክተር ሰለሞን ይናገራሉ ስፔስ ለሰላማዊ ጠቀሜታ ነው አለም አቀፍ ትሪኪን የሚለው ይሄን ስለዚህ አንደኛ ለግብርና ለውሃ ልማት ለማዕድን ፍለጋ ለአካባቢ ጥበቃ ለቦርደር ኮንትሮል ሰላማዊ በሆነ ህዝብና የቤት ቆጠራ እና ሌሎችም በጣም ሰፊ። ምክንያቱም በየጊዜው ኢትዮጵያ ሰፊ ሀገር ነች። ኢትዮጵያ ብዙ ህዝብ ያላት ነች። ስለዚህ ብዙ ሳተላይት ላውንች ማድረግ ይጠበቅብናል። ሳተላይት ደግሞ ድሜ ልክን አይኖርም። አንዱ የተወሰነ ጊዜ የሚያገለግል ሲሞት ሚጠቀመውን አለበት። ስለዚህ እነዚህ ስራዎችን ይሰራል እና ፕላስ ደግሞ ለስራ ፈጠራ ነው። ትልቅ ኢንዱስትሪ ነው። ትልቅ ገበያ ነው። ትልቅ ስራ ነው። ሰላሳ ወራት እንደሚፈጀ የሚጠበቀው የሳተላይ ግንባታ ማዕከል ሲጠናቀቅ ትልቅ ሚና እንደሚጫወትም ይጠበቃል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ we song, the አቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኢትዮጵያ ሰብአዊ መብት ኮሚሽን የኮቪድ-19 ወረርሽኝን ለመከላከል የወጣውን የአስቸኳይ ጊዜ አዋጅ የፖሊስ አባላት ሲያስፈጽሙ በሰብአዊ መርሆች እንዲመሩ ያሳሰበበትን ዘገባ ያሰማናችሁ በዚህ ሳምንት ነበረ። የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳቸዋል፣ በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ሄዱ ነው። በፍቃዱ እህትናውን ደግሞ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል። ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን ዋሏቸው ከዛ ቤት ምንድን ነው ምን አጥታን ሲሉ ተነካክታችኋል ያላቸው እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው። ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሰው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽመዋል ብሎ እንደማያምን ያስረግጣል። ወንድምና በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል። ከዛ በኋላ ደግሞ በጣም የሚያሳዝነው ጭነዋቸው በፖሊስ ጣቢያ ወሰደው፣ ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጭ በላይ ዘለቀ አስቀምጧቸውና፣ እና አራርቀው ለስሙላ ያው ቀረጿቸው፣ መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር ቢጤ ሰጥቷቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሀል ላይ ለምሳሌ እንዴት እንዲዝ ይደረጋል ብሎ ያለ ሰው ነው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው ረበህጋ አምላክ ምናምን ነው ሲል የሰማሁት እኔ ያለው እና እሱን ሲደበድቡት ድምፁ ልኮልኛል። ፒክቸርም በዚሁ እየገፈተሩ ሶስት ፖሊሶች ነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ እንደሁም ፎቶውንና ና ድምፁን የላከልኝን አቀናብሬ የለጠፍኩትም አለ። በሰባዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንት ነው እለት በተለያዩ የአዲስ አበባ ስፍራዎች በእሱ አነጋገር የጅምላ ስር ሲከናወን ውሏል። ፈረንሳይ፣ ለጋሲዮንና አራት ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ፣ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጥራል። እኔ እስከማውቀው ድረስ ትናንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። የአዋጁንም ዝርዝር አይቼዋለሁ። ይሄ ክፍል አራት አንቀጽ ስድስት ላይ የሚለው አለ፣ የአገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ውስጥ ስትገባ እንትን ውስጥ ምንድን ነው ባንክ፣ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከር እና መናገር፣ እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉኝ አይሻልም ወይ ብለህ እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል ክብራቸው የተነካነ የሚመስላቸው ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚከተል ነገር መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ። እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭት ለመከላከል አስፈላጊ እንደሆነና ህብረተሰቡም ስራ ላይ ያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም ለህዝባዊ አገልግሎት ቦታዎች እና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ሰፋ ብሎ የሚገኝባቸው አካባቢዎች እና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለመዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ፣ በማንኛውም ስፍራ፣ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ፣ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትም ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው። ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ህግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል። የወጣውን ደንብና ለ ህዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህም መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ፣ ለአስፈጻሚ አካላትም ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም ይገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጭ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆዎች አሉ። እነዚህን መርሆዎች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባርና የኃላፊነት ስሜት መንቀሳቀስና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው። በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሠረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ ም ባደረገው አሰሳ በቁጥጥር ስር የዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምፅ Haptar Museum, Washington DC. መልካም አብነት መሆን የሚችሉ ወጣቶችን በተደጋጋሚ ያስተዋውቃችሁ ጋቢና በዚህ ሳምንትም የተለያዩ ወጣቶችን አነቃቂ ታሪክ ለእናንተ አቀርበዋል። ሰናይት ጴጥሮስ ትባላለች። የአንድ ልጅ እናት ነች። ለቡና ቁርስ ብላ መስራት የተለማመደችው ኬክ የኑሮዋ ማገር ሆኗል። በአምስት ኪሎ የፉርኖ ዱቄትና በ150 ብር የተጀመረው ልምድ ስራ ሆኖ በቀን አንድ ሺህ ብር ያስገኝላታል። ሰው ጋር ተቀጥራት ስራ እንደነበር የተናገረችው ሰናይት ስለምን ያለኝን እውቀት ተጠቅሜ በራሴ አልቆም ብላ መነሳቷን ማጫውታኛለች። ምግብ ነክ ነገር ላይ ትንሽ እሞካክራለሁ። ሙያተኛ ነኝ አይደለም ግን ሙያ ትንሽ አለኝ። ማንኛውንም አይነት ምግብ ለመስራት ስፈልግ ውስጤ ቀድሜ አስበውና ያንኑ አይነት ጣዕም ያስብኩትን አይነት ጣዕም እስኪመጣለኝ ድረስ እሰራለሁ። ኬኮንም እንዳጋጣሚ መጀመሪያ ላይ ለእኛ ነው በቃ ቤት እንደ ቡና ቁርስ ፒዛ እሰራለሁ ለእኛ ለቤት ውስጥ እንደዚሁ ልክ ያስተምር የሆኑ ሰዎች ግን ለየት ያለ ነገር ሲሉኝ፣ ለየት ባለመንገድ መንገድ ሰርች የመወስድላቸው ነገር አለ። ልክ እንደ በርገር አሁን አትክልት አንዱ ሰርች ይወስድላቸዋለሁ። ፒዛውንም እንደዛ በኖርማል ፒዛ ስራ ና ሸፈንፈን አድርጌ ይወስድላቸዋለሁ። እንደዚህ አይነት ነገሮችን የመሞከር ልምድ አለኝ። አሁን ግን ብዙ ነገር መልኩን መቀያየር ጀምሯል ነው የምትለው። የኮሮና ቫይረስ ኢትዮጵያ ከገባ ወዲህ ለፍቼ ጥሬ የሚሰራው ስራዬ በጫና ስር ወድቋል የምትለው አሁን ደም ሰው ገና ሳሳየው፣ ኧረ ይሄ ስንት ታነካክቶ ማን እንዲያደርገው ሱፐር ማርኬት ላይ የተቀመጠ ነገር ይሄ ሲመጣ አልሽጥ ስላቸው አውጥተሽ ነው አይነት ነገርም ይላል ሰው። ያን ማስረዳቱ እንደገና ከዚህ በፊት አሁን ከምንድን ነው የምትሰሪው ምንድን ነው የሚለውን ነገር ነበር ለማስረዳት ለሰው ረዥም ሰዓት የሚወስድብኝ። አሁን ግን ከሌላ ጋር ንክኪ እንደሌለው እኔ ቤቴ ውስጥ ሰርቼ በጥንቃቄ እንደማመጣ ለማስረዳት ራሱ ትልቅ ስራ ነው የሚሆንብኝ። እንደዛም ሆኖ አሁን ከዚህ በፊት ስሸጥ የነበረው በቀን አንድ ሺህ ብር ነው የሸጠው፣ መቶ ፍሪ ኬክ በአስር አስር ብር በየቀኑ እስከ አራት ሰዓት እስከ አምስት ማለት ነው። አሁን ላይ ግን ሰላሳና አርባ ፍሪኬ ኩሳናለምሳሌ ደግሞ የበሰለ ነገር ነው ይዘህ ወጥተህ ካልተሸጠ ይዘህ የምትገባው ተመላሹ ክሳራ ነው የሚሆነው። አዎ እተ ድጋሚ ያንን ነገር አልሸጠውም። ምክንያቱም ዛሬ ላይ አደረግ ይበላብኝ ሰው ሊሆነ ቴስቱ ይለይበታል። ነገ ተመልሶ ከሚቀይመኛ ሰው በሚል አልሸጠውም ሲያድርብኝ እዚሁ ቤት ነው የሚቀረው። ሆነ ነገር ሆኖ ያልቃል። ሰላሳና አርባ ፍሬ እንኳን ማያልቅበት ጊዜ አለ። አሁን ላይ ከዚህ በቀደም የሚረከቧት ሱፐር ማርኬቶች በበሽታው ምክንያት መውሰድ ወይም መቀበል ስላቆሙባት ከገበያ ገበያ በእግሯ የኳተነች እየሸጠች መሆኑም ተናግራለች። ይሄ ነገር እስኪያልፍ ድረስ አንቺ በራስሽ መንገድ እንደምትሞክሪ ነጋ ያለው ልክክብ ይቁም በሚል እየተረከቡኝ አይደሉም ሱፐር ማርኬቶቹ እኔ በእግሬ አሁን ከዚህ በወጣ እስከ ሞቢል በታክሲ ሄዳለሁ። ከሞቢል በኋላ ያለውን ግን ባንኮች ላይ ፋርማሲዎች ላይ ሱቆች አካባቢ እና እንደዚህ ንግድ ቤቶች ላይ ቁርስና መክሰስ ሰዓት ላይ ሱቃቸውን ዘግቶ ለመመገብ ከሚሄዱ ባሉበት እያቀረቡ እንደዛ ነው፣ ይዤ እየዞርኩኝ። እኔ በመዞር ነው እንጂ የሚሸጠው አሁን የሚረከበኝ ሰው የለም። ሌላ ገቢ ከዚህ ውጭ ሌላ ገቢ ከዚህ ውጭ የለኝም። እና ኑሮ እንዴት ነው ታዲያ? አሁን ላይክ ከዛ ጊዜ ወዲህ ያው ትንሽ ይከብዳል። ቢሆንም መቋቋም ነው። ከዚህ የከፋውን ጊዜ ላይ ያምጣው እንጂ ቢከብድም እንቋቋመዋለን። ከምንድን ነው የምትሰራቸው አሁን አንቺ? ደረቅ ኬክ ነው የምሰራ ደረቅ ኬክ ነው። ፉርኑ ልኬት በዋናነት የሚገባው ነው። ከዛ ውጭ የምጠቀማቸው እንቁላል፣ ወተት፣ የምግብ ቅቤ እና በቃ በውሃ ይነካውም። አሁን ጾም ወቅት ላይ በውሃ ይቦካል፣ ግን ከጾም ውጪ በሚሆንበት ጊዜ ውሃ ይነካውም። በእንቁላልና በወተት የምግብ ቅቤ፣ ቅቤውን ለማጥፋት ቫኒላ፣ ሌቨሮች አሉ እነሱ ነው የሚጠቀመው። ሰናይት ግን አሁንም አላማዋ ጽኑ ነው። ትልቅ ድርጅት ከፍታ የመስራት ህልም እንዳላት አትሸሽግም። ለሌሎችም መትረፍ ትሻለች። ጥሩ ተላመደልኝ ብዬ እየመጣው መሀል ይህን የምመዳክም ይመጣል። ባቆመው መሰለቻቸት ይሆናል። ከዛ እርግፍ አድርጌ ከዚህ ነገር ላይ ወጣ ነው። ኪሳራ እንዳላምኝበት ዝም ብሎ እንደው ልንቀሳቀስ ሰውም እንዳይረሳው በሚለው ነው እንጂ አሁን ዴይሊ ደንበኛ የሆነ በደንብ ያግባባቸው የሚያውቁኝ ናቸው እንጂ የሚገዙኝ አዲስ ከስተመር ለመግዛት ይከብደዋል። የኮሮና ወረርሽኝ ለመከላከል የምታደርገውንም ጥንቃቄ ተናግራለች። በተገኘው አጋጣሚ ሁሉ እጄን እታጠባለሁ። ስሰጥ ግን እኔ ነኝ እንጂ አንስቼ የምሰጠው ንክኬ የለም። ወይም ደግሞ ተቀብሎኝ አንድ ሰው አያልፈልገውም ይቅር ቢለኝ መልሼ አልወስደውም። ባይከፍለኝም ያ ሰው ነክቶታል እኔ ጋር መመለስ ስለሌለበት ወይ ይዞ ይሄዳል፣ አሊያም ደስ ካሉ ይከፍልልኛል። ያ ባይሆን እንኳን መነካካት ስለማልፈልግ ከነካው በኋላ መልሻ አልቀበልም። ሳይከፍሉ ሁላ ይዞ የሚሄዱ አሁን ብዙዎች አሉ። እንደዛ ከሆነ ነው ጥጋበኛ ነሽ አንቺ አይነት ነገር ብሎ ነው የሚሄዱት። እኔ ግን ለሌላውም ጭምር ስለምጠነቀቅ ነው፣ እኔ ብቻ አይደለም። ያ ሰው ይታጥብ አይታጠብ ይጠቀም አይጠቀም ሳኒታይዘር አላቅም ነክቶ ከሚመልስብኝ ግን አስር ብር እኔ ብከስል ይሻላል በሚለው እንደዛ የሚሆንበት ጊዜ አለ። በመቀጠል ሳኒታይዘርም አልኮልም አለኝ ብር ከተቀበልኩን ከመስጠትም በኋላ እጄን አጸዳለሁ። በተረፍም ማስክ አደርጋለሁ፣ ግላፍ እጠቀማለሁ። ንክኪን በጣም እየተጠነቀኩ ነው፣ ርቀቴን እጠብቃለሁ። እስካሁን ባለው ቤትም ስገባ ልጄንና ባለቤቴን ከማግኘት በፊት መታጠቢያ እጅት ታጥቤ ራሴን ከቀየርኩ በኋላ ነው ማገኛቸው። ወጣቶች በእጃችን ያለውን ነገር ብዙ ጊዜ አናውቅም። አንችም ችው ባለሽ እውቀት ባለሽ ልምድ ተሰጥቶ ነው ይሄን እያደረች ያለሽው፣ ራስሽን ችለሽ ቆመሻል። ብዙዎቻችን ግን እንደዚህ ዓይነት ነገር ውስጥ ብዙ ጊዜ አንታይም። ወይ እንጠብቃለን፣ ከመንግስት ሊሆን ይችላል፣ ከባላት ወዘተረፈ። ምንድነው የምትመክሪኝ? የሆነ ነገር ለመጀመር ትልቅ መነሻ እንጠብቃለን። ያ አይደለም፣ ውስጣችን ያለውን ፍላጎት ማዳመጥ ነው እና ፍላጎትን ብቻ ሳይሆን ይህን ነገር ሰራለ ብሎ ከመዝለል ከመግባታችን በፊት ስራውን እንወደዋለን ወይ። ስራውን የምትወድበት ከሆነ ረዥም ሰዓት ብታሳልፍበትም በስራው አትጸጸትም። ዛሬን ብትደክም ነገን ታተርፍበታለን። በጣም በትንሽ ነገር ያሰብነውን ነገር ማድረግ ማሳካት እንችላለን። ብዙ ጊዜ ደግሞ ቢዝነስ ላይ ፍርሃቻ ነው ወጣቶችንም ሌሎችንም ቢሆን የሚዘን ፍርሃቻ ነው። እንደዚህ ቢጀምር ብከስርስ፣ እንደዚህ ቢሆን፣ ይሄ ገንዘብ ቢጠፋብኝስ አይነት ነገር ስጋት ውስጣችን ስላለ ነው ማንወጣውና ቢዝነስ ላይ ጥንካሬው ካለ አትከስርም። ልጅ ያለች በትምህርቷ በጣም ጎበዝ ስለነበረች ሐኪም የመሆን ፍላጎት የነበራት ሰናይት አሁን የንግድ ሰው ሆናለች። መክሊታችን የተለያየ ነው። ዋናው መክሊታችንን መለየት መውድድና የተሰጠን ያን መክሊት መጠቀም ከሁላችንም በተለይ ከወጣቶች ይጠበቅብናል የሚል መልእክት አስተላልፋለች። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። በመላ ዓለም ላይ በሚታወቁት ጎፈንድሚ እና ኪክስታርተር እንዲሁም ሌሎች የድጋፍ ማሰባሰቢያ አውታሮች በኩል በየቀኑ በሚሊዮኖች የሚቆጠር ዶላር ይሰበስባል። የተሰበሰበው ገንዘብ ለተገቢው ዓላማ እንዲውል በማድረግ የብዙሃን ሕይወት እንዲቃናም መልካም ተሞክሮ ሆኗል። ያም ተሞክሮ ወደ ኢትዮጵያ ለማምጣት የወሰነ የሚመስለው ቢቲ ቴክኖሎጂስ የተሰኘ ተቋም ደጋፊ የሚሰኝ በሀገራዊ ቋንቋዎች የተሰራ ድጋፍ አሰባሳቢ አውታር ከሰሞኑ ጀምረዋል። ከተቋሙ ስራ አስኪያጅ አቶ ቢንያም ነገሱ ጋር ያደረግነው የሆነውን አጭር ቆይታ በመቀጠል እናሰማችኋለን። ቆይታችን የተጀመረው በዚህ ሰዓት አውታሩን መጀመር ያለውን ፋይዳ ከሚያወሱበት ነው። በተለይ አሁን ላይ ለእኛ አይነት ሀገር ኢትዮጵያ ድጋፍ የሚሹ ህብረተሰቦች አሉ እና ሶሻል ሚዲያም ከመስፋፋቱ አንጻር ቀላል እንዲሆን ነው ሲስተሙ። ይሄ በዚህ መልኩ ቢሰበሰብ በተለይ ባህላዊውን አሰራር ወደ ዘመናዊ ተቀይሮ ድጋፍ አሰባሳቢዎች፣ በጎ አድራጎት ድርጅቶች ለተለያዩ ሰዎች ይጠቅማል በሚል ነው የተነሳሳ ነው እና የኮቪድ አስራ ዘጠኝ ዋነኛ ምክንያት ነው። ይሄ ነው ማስበው። በምን ሁኔታ ነው ሰዎች በእናንተ ድረገጽ በኩል ገንዘብ ማሰባሰብ እርዳታ ማሰባሰብ የሚችሉት? እንግዲህ ደጋፊ ዶት ኮም የአገር ውስጥ ያሉትን በሙሉ ባንኮች፣ እንደዚሁም የሞባይል የክፍያ ሲስተሞችን አጠቃሉ ይይዛል። በተለይ አሁን ያለውን ባህላዊ የአሰባሰብ ድጋፍ ሲስተምን ወደ ዘመናዊ ስናደርግ ሁሉም ሰዎች በአንድ ባንክ ላይ ብቻ ከሚከፍሉ ቀለል አድርገን በሲስተሙ ላይ ሁሉንም ባንኮች እንዲጠቀሙ ነው። ሁሉንም አይነት የክፍያ ሲስተሞች ነው ያካተት ነው ሲስተሙ ላይ። በእርግጥ ሲስተሙ እንዴት ይሰራል ነው የሚለው ዋነኛ ጥያቄ ይሆናል። በእርግጥ እንደ ጎፈንድሚ አይነት የንትን ሲኖረው ወይም ጎፈንድሚ ለማያውቁ ደግሞ ኦንላይን ሶሻል ሚዲያ ላይ የሚፈልጉትን ዘመቻ ወይም ካምፔኝ በመምረጥ ያንን ካምፔኝ ላይ አስር ብር ጀምሮ የሚፈልጉት ያህል ለዛ ካምፔኝ ወይም ለዛ አላማ እርዳታ እንዲደግፉ ነው። ይህ ማለት ደግሞ ለካምፔኙ ብቻ አይደለም፣ ድረ ገጹ ላይ በመግባት የተለያዩ ካምፔኞች ስለሚኖሩ፣ ለምሳሌ ስራ ፈጣሪ ወጣቶች ይኖራሉ፣ ለፈጠራ ላሰቡት ፈጠራ ድጋሚሹ ወጣቶች ይኖራሉ፣ እንደዚህ ደግሞ የእርዳታ ድርጅቶች ይኖራሉ። ለነሱ እንደ አንዳንድ ጊዜ ራሱ ሰዎች እነዚህን የተለያዩ ዘመቻዎች ላይ እርዳታ እንዲረዱ እንደ ሆቢ አድርገው እንዲጠቀሙት ነው የምንፈልገው። በዛ በተፈጠሩ ዘመቻዎች ላይ ሰዎች ድጋፍ እንዲሰጡ ነው። ዘመቻውን በመምረጥ ከዛ ምን ያህል ብር መርዳት እንደሚፈልጉ የብር መጠን ይጠይቃቸዋል። ስማቸውን ይጠይቃል። ከዛ የክፍያ በምን መልኩ መክፈል የሚፈልግ የሚለው ተመርጦ ክፍያውን ይፈጽማል ወይም መርዳታውን ይረዳል። ስሜ አይጠቀስ ካለም እንደዚህ ስሙ አይጠቀስም ማለት ነው። ስለዚህ በማን ረዳ፣ ስንት ብር ረዳ የሚለውን በዝርዝርም ይቀመጣል እዛ ላይ ሲስተሙ ይሄ ስራ ታላቅ መተማመንን እና ግልጽነትን የሚፈልግ ነው። አንዳንድ እርዳታዎች ከተሰበሰቡ በኋላ ለታሰቡበት አላማ አሉአሉም የሚል ቅሬታ በተለያዩ አውታሮች ላይ እንሰማለን። በእናንተ ስራ ውስጥም እንዳይፈጠር የምታደርጉት የማረጋገጥ ስራ ምን እንደሚመስል እስቲ አስታውሰን። በአጭሩ ላስቀምጠውና፣ ምንድን ነው ማንኛውም ሰው ድረገጣችን ላይ መቶ መቶ ሺህ ብር መሰብሰብ እፈልጋለሁ እዚህ ቦታ ያለውን ቀዳዳ እዚህ ቦታ ያለውን ክፍተት መድፈን እፈልጋለሁ ብሎ የሚነሳ ግለሰብ ወይም ተቋም ወልካም ነው ሁል ጊዜ። ያንን ግን ዘመቻውን ከፍቶ ስለ ዘመቻው ዓላማ ተናግሮ ይህን ያህል ብር እፈልጋለሁ ብሎ ያንን ዘመቻ ሊንክ ይዞ ሶሻል ሚዲያ ላይ አዳርሶ ብር ሳ ሲያሰባስብ ብሩ ወደ እኛ ባንኮች ነው የሚመጣው። ዘመቻውን ያዘጋጀው ሰው የተሰበሰበለትን ብር ለመውሰድ ቁጭ አድርገን የስምምነት ስራ ነው ሚሰራ። ውል እንፈራርማል። ብሩ መጥቶ ለተባለው አላማ ያደርሰዋል ወይ ለተባለው አላማ ያውለዋሉ የሚለውን በቃል ሳይሆን ያዊ ውል ተፈራርሞ ከድርጅታችን ጋር ለዛ አላማ ብቻ እቃ የሚገዛ ከሆነ ምግብ ሊሆን ይችላል። ለነዛ በሙሉ እያንዳንዷን ደረሰኝ እናንትን ማስረከብ ግዴታ ይሆንበታል። ኛ ደግሞ በቦታው ተገኝቶ የኛ ኤጀንቶች ይኖራሉ። ያንን ዓላማ በሚያሳኩበት ጊዜ እንደየ አስፈላጊነቱ ከቦታው ተገኝቶ መገኘትም ካስፈለገ ማለት ነው፣ ከቦታው ተገኝቶ ያንን በፎቶግራፍ አስደግፎ ለረጂዎች ድጋሚ፣ ይሄ ብራችሁ በዚህ ላይ ውሏል፣ እንደዚህ ይሆናል ብለን በፎቶ በቪዲዮ እናሳያለን። ስለዚህ ከሌላው ጋራንት የሚያደርገን ምንድን ነው? ይሄ ነው። ፓርትነር የምንሆናቸው ድርጅቶች ይኖራሉ። የሚሞራን ደሞ አንደርስታንዲንግ የምንፈራረማቸው ድርጅቶች ይኖራሉ። ይሄ የማያስፈልግበት ማለት ነው እና ከዛ ውጪ ግን በሙሉ ከማንኛውም ካምፔኝን ኦርጋናይዝ ከሚያደርገው ድርጅት ወይም ተቋም ወይም ግለሰብ ጋር ፍዩማ ይኖራል ማለት ነው። Told me just how to get there አብረን ስላመሸን እጅግ ደስ ብሎናል። ከነገ ጀምሮ ደግሞ በአዳዲስ የጋቢና ጥንቅሮች እንገናኛለን። ከመሰናዶ አቀናባሪ ኤልያስ አስማረ ጋር ሀብታሙ ዝዩ መሰናበታችኋለሁ። ደናደሩ नई सागर राजा रसूल जिसमान कोपियान